የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የአንጎላ ጉብኝታቸውን ዛሬ ረቡዕ የሎቢቶን ወደብ በመጎብኘት ቀጥለዋል። የሎቢቶ ወደብ በዩናይትድ ስቴትስ የሚካሄደውን በሕንድ ውቅያኖስ እና ከአትላንቲክ ውቅያኖስ መካከል የሚካሄደውን የንግድ እንቅስቃሴ ያጠናክራል ተብሎ ተስፋ የተጣለበት ረዥም የባቡር መስመር መዳረሻ ነው። ባይደን የአንጎላን ብሔራዊ የባሪያ ፍንገላ ዘመን መታሰቢያ ቤት መዘከርም የጎበኙ ሲሆን ስለ አሜሪካ የባሪያ ፍንገላ ዘመን ታሪክም ተናግረዋል። በሃሩን ማሩፍ የተጠናቀረውን ዘገባ ቆንጅታዬ ወደ አማርኛ መልሰዋለች። ጆ ባይደን ዛሬ የአንጎላዋን የወደብ ከተማ ሎቢቶን ሲጎበኙ ነዋሪዎች በዘፈንና በጭፋሮ ነው የተቀበሏቸው። ፕሬዚደንቱ የአፍሪካ ጉብኝታቸውን ዛሬ የሚያጠናቅቁ ሲሆን ወደ ሎቢቶ የተጓዙት ከኮንጎ ማዕድናትን ወደ ምዕራባውያን ሀገሮች ለማጓጓዝ ተስፋ የተደረገበትን የባቡር መስመር ለማራዘም የተያዘውን እቅድ ለማስተዋወቅ ነው። ዩናይትድ ስቴትስ ለዚህ ፕሮጀክት የሚውል 550 ሚሊዮን ዶላር በብድር የሰጠች ሲሆን በመጀመሪያው ምዕራፍ አሁን ያለውን የባቡሩን መስመር እድሳትና ማዕድን ወደሚወጣበት የኮንጎ አካባቢ ድረስ እንዲዘልቅ የሚደረገውን የግንባታ ስራ ለመደገፍ የሚውል እንደሆነ ታውቋል። መቼ እንደሚጠናቀቅ ግን አልተገለጸም። በሁለተኛው የፕሮጀክቱ ምዕራፍ ደግሞ ሎቢቶ ኮሪደርን እስከ ታንዜኒያ ለማዝለቅ ታስቧል። ፕሬዚደንት ባይደን ትናንት ማክሰኞ ከአንጎላ ፕሬዚደንት ዣዎ ሎሬንሶ ጋር ተገናኝተው ከተወያዩ በኋላ ብሔራዊውን የባሪያ ፍንገላ ዘመን መታሰቢያ ሚውዚየም ጎብኝተዋል። በዚህ የተከበረ ስፍራ የተሰባሰብ ነው ሁለቱ አገሮቻችን በወዳጅነታቸው ምን ያህል ለረጅም ጊዜ እንደዘለቁ በደንብ ለመረዳት ከየት እንደጀመር መለስ ብለን ማስታወስ ስላለብን ነው። ከሚነፍሰው ነፋስና ከባህሩ ውሃ እንቅስቃሴ ጋር ድምፃቸውን በአንጎላ ከፍታዎች ነፃ ሁኖ የተወለዱ ወጣት ሴቶችና ወጣት ወንዶች በባሪያ ፈንጋዮች ተይዘው ታስረው እንደ አውሮፓውያን አቆጣጠር በ1619 በዚህ የውቅያኖስ ጠረፍ እዚህ አጠገባችን ባለው ህንፃ ወደ ሞታቸው ተነዱ። በግድ የባዕድ ሃይማኖት እንዲቀበሉ ተደርገው ተጠመቁ። አሜሪካ ውስጥ በተለያዩ ዘሮች ግንኙነት ረገድ ብዙ መሻሻል የተመዘገበ ይሁን እንጂ አሁንም እኩልነትን በሚመለከት መፍትሄ የሚሹ ተግዳሮቶች እንዳሉ ባይደን አልሸሸጉም። It's abundantly clear today we have not lived up to that idea ዛሬ ላይ ሆነን ስናጤ ነው ያን እምነት በሚገባው ደረጃ ተግባራዊ እንዳላደረግነው በጣም ግልጽ ነው። ቢሆንም ያንን እምነታችን እንዳለ ጥለን ሸሽታ አናውቅም። ለዚህ ደግሞ አንጎላውያን አሜሪካውያንን ጨምሮ የአፍሪካውያን አሜሪካውያን ቁርጠኝነትና ራእይ የተጫወተው ሚና ቀላል አይደለም። የእነርሱ ተወላጆች የራሳቸውን ቤተሰብና የራሳቸውን ማነት ሲገነቡ የኔንም አገር በመገንባት አስተዋጽኦ አበርክተዋል። ጠንካሮች፣ በእምነታቸው በተስፋቸውም ጭምር የጸኑ ቀደምቶችም ነበሩ። ባይደን አስከትለውም የአስተዳደራቸውን የኢንቨስትመንት ክንዋኔ እና የወደፊት ዕጣ አስመልክተው እንዲሁም እሳቸው ወደ ስልጣን ከመጡበት ጊዜ አንስተው ከአፍሪካ ጋር ስለነበራቸው ግንኙነትና ትስስር ተናግረዋል። የአፍሪካ ስኬት የዓለም ስኬት መሆኑን በዩናይትድ ስቴትስ ባካሄድ ነው በዩኤስ አፍሪካ ጉባኤ ላይም ተናግሬያለሁ። ሙሉ በሙሉ ከአፍሪካ ጋር መሆናችን ማሳውቅ ያለው ከሁለት ዓመት በፊት እንዳስታወቅኩት አሜሪካውያን የንግድ ድርጅቶች ከአፍሪካውያን ጋር በአጋርነት እንዲሰሩ ለማስቻል የ55 ሚሊዮን ዶላር አዲስ መዋለ ነዋይ ለመመደብ ቃል ገብተናል። ካቀድ ነው የጊዜ ሰሌዳ በጣም ፈጥነን በመንቀሳቀስ ላይ ነን። እስካሁን ከሀያ የሚበልጡ የዩናይትድ ስቴትስ መንግስት መስሪያ ቤቶች ኃላፊዎችና ና የካቢኔ አባላት ወደ አፍሪካ ተጉዘው ከ40 ቢሊዮን ዶላር የሚበልጥ መዋለኗ ይሰጥተዋል። ዩናይትድ ስቴትስ ከዓለም ትልቋ የሰብአዊ ረዴትና የልማት እርዳታ ለጋሽ መሆኗን የገለጹት ባይደን ድጋፏ እየጨመረ እንደሚሄድ አመልክተው አሁንም በድርቅና በመፈናቀል ለተጎዱ አፍሪካውያን መርጃ የሚውል ከአንድ ቢሊዮን ዶላር በላይ አዲስ እርዳታ መመደቧን ይፋ አድርገዋል። የሎቢቶን ኮሪዶር አስመልክተው በአፍሪካ የመጀመሪያው አህጉር አቋራጭ የባቡር መስመር ሀገራቸው ከሀገር ውጭ ያደረገችው ግዙፍ የባቡር መስመር ግንባታ ኢንቨስትመንት መሆኑንም አውስተዋል። ኤርትራዊ አሜሪካዊው የታሪክ ምሁር ፕሮፌሰር አወት ወልደ ሚካኤል ይህ ፕሮጀክት ብቻውን ቻይና አፍሪካ ውስጥ ያላትን የኢንቨስትመንት እንቅስቃሴ ተገዳድሮ የበላይነት ሊይዝ ይችላል ብለው እንደማያምኑ ይናገራሉ። እዚ ፕሮጀክት እዚ ነቲ ሮድ ን በልት ኢኒሽቲቭ ዝበሃል ቻይና የሎቢቶ ኮሪደር ከቻይና ቤልት ኤንድ ሮድ የመሰረተ ልማት ግንባታ ሊልቅ መቻሉን ገና ወደፊት እናየዋለን። በእኔ አስተያየት ግን ባለፉት አስር ዓመታት ጀምራ ቻይና ከሰራቻቸው ፕሮጀክቶች ጋር የሚወዳደር አይመስለኝም። ለረጅም ጊዜ የሚዘልቅ አንድምታም የሚኖሩ አይመስለኝም። ደግሞ ያ የምዕራባውያኑን ሚዛናዊነት የጎደለውና የብልጣብልጥነት አሰራርን አይለውጥም። ፕሬዚዳንት ባይደን አስተዳደራቸው ሊያበቃ ጥቂት ሳምንታት ሲቀሩት አፍሪካ መጎብኘታቸው ራሱ ከሚቀር በሚል እንጂ እንደ እኩል አጋር እንደማትታይ የሚያሳይ ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና የእስያ ጥናቶች ማዕከል ተባባሪ ፕሮፌሰር እና በዩናይትድ ስቴትስ ዱክ ዩኒቨርሲቲ የአፍሪካ ጥናቶች ማዕከልም ፕሮፌሰር የሆኑት ሳሙኤል ተፈራ የፕሮፌሰር አወትን አመለካከት ይጋራሉ። የዛሬ ሁለት ዓመት ይመስለኛል የአፍሪካ አሜሪካ የመሪዎች ጉባኤን ዋሽንግተን ዲሲ ውስጥ ባዘጋጁ ወቅት አፍሪካን የመጎብኘት እቅዳቸውን አንስተው ነበር እና የዛ አካል ነው ተደርጎ መታየት ያለበት ይመስለኛል። ከዛ ባለፈ ግን አንድምታውን ስንመለከት አሁንም ቢሆን በተለይም የዲሞክራቲክ ፓርቲ መራው የነበረው የአሜሪካ መንግስት አፍሪካን የሚያይበት መነጽር ከእርዳታ ከሰብአዊ እርዳታ የዘለለ ጠንካራ የሆነ ስትራቴጂካዊ አጋር የሚሆኑ ሀገራት ያሉበት ትልቅ አህጉር አድርጎ እያያል የሚለውን እንድጠራጠር የሚያደርገኝ ነው። ምልህ ተርማቸውን የስልጣን ዘመናቸውን እየጨረሱ ነው። አፍሪካ ውስጥ በጣም ብዙ ነገሮች ሆነዋል። ባለፉት አራት ዓመታት በእሳቸው የስልጣን ዘመን የአሜሪካን ፍላጎት ብሔራዊ ፍላጎት ጥቅም ሊጎዱ የሚችሉ ብዙ ነገሮች፣ እውነቶች የተከሰቱበት ወቅት ነው እና አለም አቀፋዊ ችግር ትርምስ እንዳለ ሆኖ እና በዚህም ጊዜ ከአፍሪካ መሪዎች ጋር በየሀገራቱ እየሄዱ ስትራቴጂክ አጋርነት የሚያጠናክሩ ስራዎችን ሳይሰሩ በጣም ዘግይተው ሄዳቸው አሁንም ቢሆን የውጭ ጉዳይ ፖሊሲ ስርዓቱ ለአፍሪካ ያለውን አነስተኛ ኩረት የሚያሳይ አድርገን ልንመለከተው እንችላለን ብዬ ያስባሉ። በጆ ባይደን የአራት ዓመታት የስልጣን ዘመን አፍሪካ ውስጥ አንዳንዶቹ ለአሜሪካ ጥቅምም የሚበጁ የሆኑ መጠነ ሰፊ የልማት ስራዎች እንደተከናወኑ የሚናገሩት ፕሮፌሰር ሳሙኤል ዶናልድ ትራምፕም አስተዳደሩን ሲረከቡ የሎቢቶ ኮሪደር ግንባታውን ይቀጥላሉ ብለው ነው የሚያምኑት። ፕሬዝደንት ባይደን ሀገራቸው በአፍሪካ ዘላቂ ጥቅም እንዳላት ገልጸዋል። በዚህ እንደ አውሮፓውያን 2024 ተገቢው ጥያቄ ዩናይትድ ስቴትስ ለአፍሪካ ሕዝብ ምን ልታደርግለት ትችላለች ሳይሆን አብረን ለአፍሪካ ሕዝብ ምን ልናደርግ እንችላለን የሚለው መሆኑን የሚረዱ አጋሮች እየፈለግን ነው ብለዋል። እውንም እናደርገዋለን። በዚህ አንጎላ ውስጥ ለዚህ ጥያቄ እየተሰጠ ያለው ምላሽ እጅግ አነቃቂ ነው ብለዋል ፕሬዝደንት ባይደን።